ሰላም ጤና ይስጥልን። እንደምናመሻችሁ አድማጮች የዕለተ ሐሙስ መስከረም 15 2007 ዓመተ ምህረት መሰናዶቻችንን ይዘን ቀርበናል። የምናስተናግዳችሁ ቆንጅት ታይና ሄኖክ ሰማእግዜር ነን። ከተባበሩት መንግስታት ድርጅት አጠቃላይ ጉባኤ በተጓዳኝ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት ከፕሬዚዳንት ባራክ ኦባማ ጋር ተነጋግረዋል። በአምስት መጽሔቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከሀገር የተሰደዱ ጋዜጠኞች ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስት ጥሪ አቅርበዋል። ጋዜጠኞችን ከሀገር ውስጥ ሊያስወጣቸው የሚያስችል ምንም አይነት ምክንያት የለም። ምክንያቱም ጋዜጠኞች በምንም መልኩ በዚህ ጉዳይ ላይ አልተከሰሱም። አዲስ የተሾሙት የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር ደኤታ አቶ እውነቱ ብላታ ናቸው። ይህን ያሉት ጋዜጠኞች ውስጥ ምን ይላሉ? ተሰደዱ ብለው ካዋከቡንና በየቴሌቪዥኑ በየሬዲዮ በየጋዜጣው ዶክመንተሪ እየሰሩ ጋዜጦቻችንን መጽሄቶቻችንን እያሳዩ ካሸበሩን፣ በደህንነቶቻቸው ቤታችን ድረስ እየመጡ ልጆቻችን ሳይቀር እስኪደነግጡ ድረስ ካሰደዱን በኋላ ተመለስ ተመለሱ የሚሉበት ምክንያት ሁሉ ሊገባን አልቻለም። እኛ ሀገር ጥለው ከተሰደዱ የመጽሄት ባለቤቶችና አዘጋጆች አንዱ የአቶ ሚሊዮን ሹሩቤን ድምፅ ነው የሰማ ነው። በሁለተኛው አጋማሽ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ ሳይንስና ቴክኖሎጂ ዝግጅቶች ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማለን። የዓለም ሀገሮች በምዕራብ አፍሪቃ እየተዛመተ ያለውን የኢቦላ ቫይረስ ወረርሽኝ ለመዋጋት የበለጠ ጥረት እንዲያደርጉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጥሪ አቅርበዋል። በሽታው የክልሉን ብቻ ሳይሆን ዓለም አቀፍ ሴኩሪቲ ላይ አደጋ ደቅኗል ብለዋል ፕሬዚደንቱ። ፕሬዚደንት ኦባማ ዛሬ ሐሙስ በተባበሩት መንግስታት ጠቅላላ ጉባኤ በኢቦላ ጉዳይ በተካሄደ ልዩ የከፍተኛ ባለስልጣናት ስብሰባ ላይ ባሰሙት ንግግር በዚህ ወረርሽኝ ሊከሰት የሚችለው ሰብአዊ ቀውስ በቀጣዮቹ ወራት በመቶ ሺዎች የተቆጠረ ሕዝብ ሊፈጅ ይችላል ሲሉ አስጠንቅቀዋል። ሪን ካታስትሮፊ አክሮስ ዘ ሪጅን ይህ ወረርሽኝ ካልተገታ በመላ አካባቢው የሰብአዊን መቅሰፍት ሊያስከትል ይችላል። ክልላዊ ቀውሶች ፈጥነው ዓለም አቀፍ ስጋት ሊሆኑ በሚችሉበት ዘመን ላይ እንደ መሆናችን ኢቦላም ማስቆም የሚጠቅመው ሁላችንንም ነው። የተባበሩት መንግስታት ድርጅት ወረርሽኙን እጅግ በተመቱት ሀገሮች ጊኒ፣ ሴራሊዮንና ላይቤሪያ ሊያስቆም የያዘውን ጥረት ያሞገሱት ፕሬዚደንቱ ሆኖም ዓለም ፈጥኖ እየተንቀሳቀሰም አይደለም። በቂም እያደረግን አይደለንም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጊኒ፣ ላይቤሪያና ሴራሊዮን በዓለም ታይቶ በማይታወቅ ደረጃ ግዙፍና እጅግ የከፋ ገዳይ ወረርሽኝ ገጥሟቸዋል ሲሉ ነው የተናገሩት። ማህበረሰቦችን መሰረት አድርገው እየተካሄዱ ያሉት የሕክምና መርሃ ግብሮች ውጤት እያመጡ ናቸው ያሉት ዋና ጸሐፊው ሆኖም አሁንም በሽታዎች ታ ሰዎችን መግደሉን ቀጥሏል ብለዋል። ኢቦላ በቀን ከሁለት መቶ የሚበልጡ ሰዎች በላይን እየገደለ ነው። ሁለት ሦስተኛው ሴቶች ናቸው። የሀገሮቹ ማኅበረሰቦች ብርቱ ጥረት ቢያደርጉም የጤና ጥበቃ መዋቅሩ ተወጣጥሮ እየተበጣጠሰ ነው። ብዙዎች ድንበሮቻቸውን በመዝጋት ቫይረሱን ለመከላከል እየሞከሩ ናቸው። ይህ ግን የሚያዋጣ መንገድ አይደለም ብለዋል ባንኪሙን። የዓለም የጤና ድርጅት ዋና ዲሬክተር ማርግሬት ቻን በበኩላቸው በዚህ የከፍተኛ ባለስልጣናት ልዩ የኢቦላ ወረርሽኝ ጉዳይ ጉባኤ ላይ ባሰሙት ንግግር በወረርሽኙ ላይ ሙሉ የሆነ አጣዳፊ ዘመቻ ተከፍቷል፣ ነገር ግን ጋብ ከማለቱ አስቀድሞ የከፋ ደረጃ ላይ ይደርሳል ሲሉ አስጠንቅቀዋል። ዓለም ይህን አካሄድ እንዲቀለብስ ማርግሬት ቻን ለመሪዎቹ ተማጽኖ አቅርበዋል። ይህ በዚህ እንዳለ የዓለም ባንክ በበሽታው በከፋ ሁኔታ ለተመቱት የምዕራብ አፍሪቃ ሀገሮች ቀደም ብሎ በፈቀደው 230 ሚሊዮን ዶላር እርዳታ ላይ 170 ሚሊዮን ዶላር መጨመሩን አስታውቋል። የተባበሩት መንግስታት ድርጅት አጠቃላይ ጉባኤ በትናንት ውሎ በሶማሊያ ላይ እያተኮረ የከፍተኛ ባለስልጣናት ስብሰባ ያካሄደ ሲሆን ለሁለት አስርተ ዓመታት መንግሥት አልባ ሆና የቆየችውን ሀገር ጸጥታና ልማት የተመለከቱ ጉዳዮች ላይ ውይይት ተካሂዷል። ከኒውዮርክ አብዱልአዚዝ ኦስማን ያደረሰንን ዘገባ ትዝታ ብላቸው ታቀርበዋለች። ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎንዮሽ ውይይቶች መካከል በሶማሊያ ላይ ያተኮረው ስብሰባ በተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና የአፍሪካ ሕብረት ኮሚሽን ሊቀመንበር ኢንኮሳዛና ዲላሚኒ ዙማ የተመራ ሲሆን በርካታ ባለስልጣናትም የተሳተፉበት ነበር። የሶማሊያው ፕሬዝደንት በንግግራቸው ያተኮሩት በሶማሊያ በሚቀጥለው አመት ሊካሄድ ስለታቀደው ምርጫ ነው። በተመሳሳይ ጊዜ ህገ መንግስት ማሻሻያዎችም ሊረቁ ታቅደዋል። የሶማሊያው ውጭ ጉዳይ ሚኒስትር አብዱራህማን ባይል ውይይቱ ሀገራቸው ያደረገችውን እምርታ የተነተነ ነው ብለዋል። ሶማሊያ ካን ኖ ሎንገር ቢ ኮልድ ኤ ፌይልድ ስቴት ሶማሊያ ካሁን ወዲያ የጨነገፈች ሀገር አትባልም። ደካማ ልትሆን ትችላለች ለተወሰኑ ጊዜያት፣ ነገር ግን የጨነገፈች ሀገር የሚለው ቀርቷል። አሁን በአዎንታዊ የሚገለጹ እቅዶች ተስፋ የሚታይባት፣ በጣም አደገኛ ያልሆነች በመባል የተገለጸች ከፍተኛ ደረጃ ያላቸው ባለስልጣናትም በዚህ ሀሳብ የሚስማሙበት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሶማሊያ ደህንነትን በማስጠበቅና የፖለቲካ ሁኔታን በማሻሻል ረገድ ጥሩ ውጤት እያስመዘገበች እንደሆነ ገልጸዋል። ከሁለት አስርተ ዓመታት የእርስ በርስ ጦርነት በማገገም ላይ ያለችው የአፍሪቃ ቀንድ ሀገር ጎረቤት ሀገሮች፣ የአፍሪቃ ህብረትና የተባበሩት መንግስታት ድርጅት ወታደሮችና የሰላም አስከባሪዎች እንዲሰፍሩ ተደርገዋል። በቀጥታ በተለያዩ ጊዜያት ደግሞ የኢትዮጵያ ሰራዊት በሶማሊያ ሲሰማራና ነቅሎ ሲወጣ ተመልሶ ሲገባ ታይቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም በቅርብ ጊዜ አልሸባብ ሶማሊያ ደህንነት እንቅፋት መሆኑ ይቆማል ብለዋል። የሶማሊያ ጸጥታ ሁኔታ እየተሻሻለ ነው። አልሸባብ ሙሉ በሙሉ ድል ሆኗል ማለት አንችልም፣ ግን በጣም ተዳክሟል። የሶማሊያ ብሔራዊ ወታደርና አሚሶም ጥቃቱን መቀጠል አለባቸው። በሶማሊያ ከሰላምና ጸጥታ ውጪ በሀገሪቱ የምግብ እጥረትና የስደተኞች መበራከት ተጨማሪ የሰብአዊ እርዳታ አቅርቦት እንዲኖር እየጠየቀ ነው። የመንግስታቱ ድርጅት አንድ ቢሊዮን ዶላር የሚሆን ገንዘብ ያስፈልገኛል ቢልም እስካሁን ቃል የተገባለት የዚህ አንድ ሶስተኛ የሚሆነው ብቻ ነው ሲሉ የመንግስታቱ ድርጅት የሶማሊያ ወኪል ኒኮላይ ኬይ ተናግረዋል። ሰሜን ምስራቅ ሶሪያ ውስጥ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ቁጥጥር ስር ያሉ የነዳጅ ጣቢያዎችን ኢላማ አድርጎ በተካሄደ በዩናይትድ ስቴትስ የተመራ የአየር ጥቃት 14 ጽንፈኛ ተዋጊዎችና አምስት ሲቪሎች መገደላቸው ተገለጠ። ቢሮውን ብሪታንያ ያደረገው የሶሪያ የሰብዓዊ መብት ተከታታይ ቡድን ዛሬ ባወጣው መግለጫ ሌሊቱን ዴይር ዙር እና ካሰህ በተባሉ አካባቢዎች ላይ የአየር ጥቃት ማካሄዱን ገልጿል። ትናንት የዩናይትድ ስቴትስና የሳውዲ አረቢያ እንዲሁም የተባበሩት የአረብ ኢሚራቶች ኃይሎች ምስራቅ ሶሪያ ውስጥ በእስልምና መንግስት ላይ አስራ ሶስት ጊዜ የአየር ድብደባ አካውን አከናውነዋል። ፈረንሳይ ተዋጊ ጀቶቿ ኢራቅ ውስጥ ባሉ የእስልምና መንግስት ነኝ በሚለው ቡድን ኢላማዎች ላይ አዲስ ዙር የአየር ጥቃት ማካሄዷን አስታውቃለች። ይህ በዚህ እንዳለ የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ ከዚህ ቡድን ጋር የተቆራኙ ጽንፈኞች ፈረንሳዊውን ታጋች አልጄሪያ ውስጥ አንገቱን ቀልተው መግደላቸውን ተከትሎ የመከላከያ ምክር ቤታቸውን አስቸኳይ ስብሰባ ሊያካሂዱ ተሰናድተዋል። ፈረንሳይ ኢራቅ ውስጥ የያዘችውን የአየር ጥቃት እንድታቆም የጠየቀው የጠየቁት ነውጠኞች ናቸው። የ የሀምሳ አምስት ዓመቱን ሃርቬ ጉርዴል የተባሉትን ታጋች ትናንትና አርደው የገደሏቸው። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። የምታዳምጡት የአሜሪካ ድምፅ ሬዲዮ በ22 እና በ25 ሜትር ባንዶች የሚያስተላልፈውን የሐሙስ ምሽት ስርጭታችንን ነው። አስተናጋጆቻችሁ ሄኖክ ሰማግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የኢትዮጵያ ጠቅላይ ሚኒስትር ከፕሬዝዳንት ባራክ ኦባማ ጋር ዛሬ ማምሻውን ተገናኝተው መነጋገራቸውና በአጠቃላይ ጉባኤ ያሰሙትን ንግግር። በአምስት መጽሔቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከሀገር የተሰደዱ ጋዜጠኞች ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስት ጥሪ አቅርቧል። የጋዜጠኞቹንም ምላሽ አካተናል። በሁለተኛው አጋማሽ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ፣ ሳይንስና ቴክኖሎጂ ተዘጋጅተዋል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን አብይ ርዕሳችንን ይሆናል የምናሰማችሁ አድማጮች ከየተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በትናንትናው ዕለት ያከናወነውን ጉባኤ የተመለከተው ዘገባ ይሆናል። ቀዳሚው የሚሆነው በስፍራው የሚገኘው ዘጋቢያችን ሰለሞን አባተ የጸጥታ ጥበቃ ምክር ቤቱን ስብሰባ አንድ የዩናይትድ ስቴትስ ፕሬዚደንት በሊቀመንበርነት ሲመራ በምክር ቤቱ ታሪክ የትናንትናው ለሁለተኛ ጊዜ መሆኑ ነው። በጸጥታ ጥበቃ ምክር ቤት ስብሰባ ላይ የሀገሮች መሪዎች ተቀምጠው ሲመክሩና ድምጽ ሲሰጡ ደግሞ ስድስተኛ ጊዜ ነው። ሀገሮች አይሲልና ሌሎችም የሽብር ቡድኖችን ለመቀላቀል ወደዚያ የሚጓዙ ሰዎችን እንቅስቃሴ እንዲገድቡ ወይም የመውጫቸውን ቀዳዳዎች እንዲያጠቡ የሚያዝ ገዢ ውሳኔ ነው ትናንት የተላለፈው። በረቂቁ ላይ የተሰጠው ድምፅ እንዲህ ነው። አስራ አምስት ድምፆች ደግፈውታል የውሳኔ ሀሳቡ ውሳኔ 2178 2014 ዓ ም ሆኖ በሙሉ ድምፅ ጸድቋል። ስብሰባውን የጠሩት እንደ ሀገሮችና እንደ ዓለም ማኅበረሰብም በገሃድ የሚታየውንና እያደገም የመጣውን በሌሎች ሀገሮች ውስጥ ያሉ የሽብር ተዋጊዎች የደቀኑትን ስጋት በጋራ ለመጋፈጥ እንዲቻል መሆኑን ፕሬዚደንቱ ጠቁመዋል። እንዲህ አይነቱ የጸጥታ ጥበቃ ምክር ቤቱ ልዩ ስብሰባ የሚጠራው አሉ ፕሬዚደንቱ ዊ ክንቬይን ሰች ሳሽንስ እንዲህ ዓይነቶቹን ስብሰባዎች የምንጠራው በሰላምና በደህንነት ላይ አጣዳፊ አደጋ በተደቀነ ጊዜ ነው የስለላ ተቋሞቻችን እንደሚገምቱት ባለፉት ጥቂት ዓመታት ውስጥ አስራ አምስት ሺህ የውጭ ሀገሮች ተዋጊዎች ከሰማኒያ 8 አገሮች ወደ ሱሪያ ገብተዋል ብዙዎቹ የአልቃይዳ ግብረ አበር ከሆነው ኑስራ ግንባር እና አይሲልን ከመሰሉ የሽብር ድርጅቶች ጋር ተቀላቅለዋል። ይህ ሁኔታ የሶሪያና የኢራቅን ሕዝቦች ለስጋት ዳርጓል። በመካከለኛው ምስራቅና በሌሎችም አካባቢዎች እነዚህ ሽብርተኞች ግጭቶችን እያባባሱ ነው። በብዙ አጋጣሚዎች እንዳየኑ ደግሞ ወደየተነሱባቸው አገሮች እየተመለሱ ብዙ ሕይወቶችን የሚያጠፉ አደጋዎችን እየጣሉ ነው። በመሆኑም አሉ ፕሬዚደንቱ ይህ የሕግ ገዥነት ያለው ታሪካዊ ውሳኔ ሀገሮች የውጭ የሽብር ተዋጊዎችን ማደራጀትን፣ ማጓጓዝን፣ ማስታጠቅን፣ በገንዘብ መርዳትን ለመከላከልና ለማዳከም እንዲሁም ጉዞዎቻቸውንና እንቅስቃሴዎቻቸውን ለማቆም ሽብርተኞች ወይም የሽብር ቡድኖች በግዛቶቻቸው አቋርጠው እንዳያልፉ ለመከላከል በግዛቶቻቸው በኩል እያቋረጡ ለመጓዝ የሚሞክሩትን ለፍርድ ለማቅረብ የሚያስችሉ ሕጎችን ለማውጣት ግዴታ ገብተዋል። ዛሬ ከግጭት አካባቢዎችና ወደ እነርሱም የሚታየው ፍሰት እስካሁን ባልነበረ ሁኔታ የበዛ መሆኑን እነዚያ አካባቢዎች አፍጋኒስታንን፣ የአፍሪካ ቀንድን፣ የመን፣ ሊቢያን በቅርቡም ሶሪያና ኢራቅን እንደሚጨምር የምክር ቤቱን ስብሰባ የጠሩት የምክር ቤቱ የወቅቱ ፕሬዚደንት የሆነችው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አመልክተዋል። የውጭ ሀገሮች የሽብር ተዋጊዎችን የጉዞ እንቅስቃሴ መረጃዎች መለዋወጥን ጨምሮ ይህ ትናንት ከሰዓት በኋላ የጸደቀው ውሳኔ በሀገሮች መካከል ያለውን ትብብር እንደሚያሰፋ ፕሬዚደንቱ አመልክተዋል። ፕሬዚደንት ኦባማ አክለው የሰብአዊ መብቶችና ስርዓትን ጉዳይ ማነሱ ይህ ውሳኔ አሉ ይህ ውሳኔ ሰብአዊ መብቶች መሰረታዊ መብቶች ለሕግ ተገዥነት እንደ አማራጭ የሚቀመጡ አለመሆናቸውን እንዲያውም የጸረ ሽብር ጥረቶቹ ቁልፍ አካላት መሆናቸውን ግልጽ ያደርጋል። እንዲያውም እነዚህን መብቶችና ነጻነቶች አለመጠበቅ አመፀኛ የሆነ ጽንፈኝነትን ይበልጥ እንደሚያራግብ ታሪክ ያስተምረናል። አቅጣጫ እንዲስቱ የተደረጉና የሽብር ድርጅቶቹን ለመቀላቀል የሚፈልጉ ሰዎችን የሚመለከተውን ችግር ለመፍታት አንዳችም ወታደራዊ መፍትሄ አለመኖሩን ሰነዱ እንደሚገነዘብ የጠቆሙት ፕሬዚደንት ኦባማ ሀገሮች ግለሰቦችን የሚያነሳሱና ወደ ሽብር የሚያስገቡ የአክራሪነት እንቅስቃሴዎችን መቆጣጠር በሚያስችል ሁኔታ እንዲተባበሩ እንደሚጠይቅ አመልክተዋል። በተጨማሪም ለመመልመል የተዘጋጁ የቀደሙና እውነቱን ያዩ የቀድሞ የሽብር ተዋጊ የነበሩ ሰዎችን ቃላት ቢሰሙ መልካም ነው ብለዋል ፕሬዚደንቱ። እንደ አይሲል ዓይነት ቡድኖች ጥፋት የሌለባቸው ወንድ ሴትና ሕፃናትን በመግደል በእስልምና ላይ ክህደት ፈጽመዋል። አብዛኛዎቹ ሰለባዎች ደግሞ ሙስሊሞች ናቸው። ብዙ ጊዜ ቡድኖቹ ኢላማ የሚያደርጉት በየአካባቢው ያሉ ማኅበረሰቦችን ነው። አቅጣጫ የጠፋባቸው ያሏቸውን ግለሰቦች ለይቶ በማወቅና ለሽብር አስተሳሰቦች ከመንበርከካቸው በፊት በመርዳት በኩል ቤተሰቦች፣ ጓደኞች፣ ጎረቤታሞችና የእምነት መሪዎች የተሻለ አቅምና እድል እንዳላቸው ፕሬዝደንቱ አመልክተዋል likewise even as we are unrelenting against terrorists who threaten our people we must redouble our work to address the conditions ህዝቦቻችንን ለአደጋ ያጋፈጡ ሽብርተኞችን ለመፋለም ወደ ኋላ የማንለውን ያህል ለሁኔታዎቹ መፍትሄ ለማግኘትም ጥረቶቻችንን ማጠናከር አለብን። ጭቆና፣ የእድሎች መጥፋት፣ ብዙ ጊዜ ደግሞ ተስፋ መቁረጥ ናቸው እንዲህ አይነት ሰዎችን ወደ አክራሪነትና ወደ አመፅ አድራጎቶች የሚገፏቸው። የጸጥታ ጥበቃ ምክር ቤቱ የትናንት ውሳኔ ተግባር ላይ የሚውልበት ስራ ሁሉ እንዲከናወን ፕሬዚደንት ኦባማ ጠይቀዋል። እነዚህ ሽብርተኞች አሉ ፕሬዚደንቱ፣ ሊያቆሙን አይችሉም ብለው ያምናሉ። የህዝቦቻችን ደህንነት ጉዳይ ግን ይህንን እንድናደርግ ያስገድደናል። በዚሁ የጸጥታ ጥበቃ ምክር ቤቱ የትናንት ስብሰባ ላይ የምክር ቤቱ አባላት የሆኑ መሪዎች ሩሲያና ቻይና በውጭ ጉዳይ ሚኒስትሮቻቸው ሲወከሉ ባደረጓቸው ንግግሮች ለውሳኔው ድጋፋቸውን አሳውቀዋል። በእንግድነት ተገኝተው የተናገሩ መሪዎችም ነበሩ። ከአፍሪካ የናይጄሪያ፣ የሩዋንዳ፣ የማሊ፣ የሞሮኮ መሪዎች ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም አይሲልንና አልኑስራን ያወገዙበትንና ለመብቶች መከበር ለተስፋዎች ማቆጥቆጥ ጥሪ ያሰሙበትን ንግግር አድርገዋል። ከተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ለአሜሪካ ድምጽ ሰሎሞን አባተ ነኝ፣ ኒው ዮርክ። ለመጽሔት ክፍለ ጊዜ ወደ ያዝናቸው ዘገባዎች እናልፋለን። አሁን አድማጮች የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ለሶማሊያ ብሔራዊ እርቅ ወሳኝ መሆኑን አስገንዝበው ያቺ ሀገር በነደፈችው መርሃ ግብር መሰረት ምርጫዎችን እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት እንድታካሂድ አስገንዝበዋል። ሚስተር ባን ትናንት ይህን ያስገነዘቡት አመታዊው የዓለሙ ድርጅት ጠቅላላ ጉባኤ እየተካሄደ በሶማሊያ ጉዳይ በጎን በተጠራው ከፍተኛ ስብሰባ ላይ ባሰሙት ንግግር ነው። ማርግሬት በሽር ከኒውዮርክ ያስተላለፈችውን ዘገባ ሶሎሞን ክፍሌ ያቀርባል። ሚስተር ባን የሶማሊያው የሰላም ሂደት እየተጠናከረ ቢሆንም በተያያዘለት የጊዜ ሰሌዳ መሰረት ምርጫው እንደ አውሮፓውያን ዘመን አቆጣጠር በ2016 የሚደረግ ከሆነ ግን አንድም የምናባክነው ጊዜ የለም ብለዋል። በፖለቲካው አኳያ እድገት ሊኖር የሚችለው የጸጥታው ጥበቃው ጉዳይ የህግና ስርዓት እንዲሁም መሰረታዊ የሰው ልጆች መብቶች ሲከበሩ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አክለውም የፌዴራሉ መንግስት በተለይ የሴቶችና ህፃናትን ጨምሮ የሰብአዊ መብቶች ከበሬታን የሀገር ግንባታው ፖሊሲዎችና መርሃ ግብሮች ማዕከል እንዲያደርግ ጥሪ አስተላልፈዋል። ዋና ጸሐፊው በዚሁ ወቅት በሶማሊያ በተመጣጠነ ምግብ እጦት ሳቢያ የተጎዱ ሰዎች ቁጥር መጨመሩን አውስተው የሰብአዊ ሁኔታዎች ግን እንዳሳሰቧቸው አስረድተዋል። በሶማሊያ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም የተከሰተው ከባድ ድርቅና ያስከተለው ረሃብ ለ260 ሺህ ሰዎች ሕይወት መጥፋት ምክንያት እንደሆነ አይዘነጋም። አሁንም ሀገሪቱ በዝናብ እጥረት በሕዝቦች መፈናቀል ጽንፈኛው የአልሻባብ ቡድኖች የእርዳታ እህል ወደ አንዳንድ ከተሞች እንዳይደርሱ በሚያደርጉት መከላከል ውስብስብ ችግር ውስጥ ትገኛለች። ይህም ሌላ የአስቸኳይ የምግብ እርዳታ ዘመቻ እንዳይፈጠር ስጋት ደቅኗል። በሶማሊያ የዋና ጸሐፊው ልዩ ልዑክ ኒኮላስ ኬይ ለዚህ ዓመት ያስፈልጋል ሲሉ ከተማ ጸኑት የአንድ ቢሊዮን ዶላር የሰብአዊ እርዳታ እስካሁን የተገኘው ሲሶው ብቻ መሆኑን ተናግረዋል። ከባዱን የአስቸኳይ ሰብአዊ እርዳታ ለማስወገድ አሁን ከደረሰብን ጥልቅ የገንዘብ እጥረት መውጣት አለብን። የሶማሊያው ፕሬዝደንት ሐሰን ሼክ ማህሙድ ግን ላለፉት ሁለት አስርታት ከጨነገፉ የዓለም ሀገሮች አንዷ የተባለችውን ሀገራቸውን ገጽታ አሰማምረው አቅርበዋል። በተለያዩ ግዛቶች የተዋቀረች ፌዴራላዊ ሱማሊያን መስርተናል። አስተማማኝ ብሔራዊ ምርጫዎችን ለማካሄድ ተነስተናል። ምንም አይነት ትችት ይቅረብብን፣ ዓላማችንን ለማሳካት ያለን ቁርጠኝነት ግን አልከሸፈም። ፍላጎታችንን እያሳካን ነው። ፕሬዚደንት ሐሰን ሼክ ማህሙድ በመጨረሻም አሸባሪዎችን በገዛ ምድሩ በስኬት ድል የመታ ደካማ ሀገር ሱማሊያ መሆኗን አውስተው ለዚህ ስኬትም የአፍሪካ ህብረት ኃይሎች የአልሸባብ ነውጠኞችን ከተቆጣጠሯቸው ደቡብና ማዕከላዊ ግዛቶች በማባረራቸው መሆኑን ገልጸዋል። ክቡራትና ክቡራን የምታደምጡት የአሜሪካ ድምጽ ራዲዮ ጣቢያን ነው። በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በሳተላይት ናይል ሳት ላይ ታገኙናላችሁ። ዘገባዎቻችን ይቀጥላሉ። በብዙ ሚሊዮን የሚቆጠሩ አመጽ ረሃብና መፈናቀል የተጋረጠባቸው አፍሪቃውያን እጅግ አስቸኳይ እርዳታ እንደሚያስፈልጋቸው ዓለም አቀፍ ቀይ መስቀል ኮሚቴ አሳስቧል። ኮሚቴው ከዓለም አቀፉ ማህበረሰብ ተጨማሪ እርዳታ እንደሚፈልግ በመጥቀስ ከጄኔቫ ሊሳ ሽላይን የዘገበችውን አዲሱ አበበ ያቀርባል። ከማዕከላዊ አፍሪካ ሪፐብሊክ ከደቡብ ሱዳንና ከሶማሊያ በቅርቡ የተመለሱት የኮሚቴው የኦፕሬሽን ዲሬክተር ዶሚኒክ ስቲልሃርት እነዚህ በአመፅ በግጭትና በአጠቃላይ ተስፋ አስቆራጭ በሆነ ችግር ውስጥ የሚገኙ አገሮች አስቸኳይ እርዳታ ያስፈልጋቸዋል ነው ያሉት። የማዕከላዊ አፍሪካ ሪፐብሊክ ችግር የጸና መሆኑን የገለጡት ዲሬክተሩ በሙስሊማውያኑ የስሌካ ሽምቅ ተዋጊዎችና በክርስቲያኖቹ ጸረ ባላካ ተዋጊዎች መካከል የሚካሄደው ጦርነት በብዙ ሺህ ለሚቆጠሩ ሰላማዊ ሰዎች ሞት ምክንያት መሆኑን ያሰምሩበታል። ከአምስት መቶ ሺህ በላይ ከሆኑት የአገር ውስጥ ተፈናቃዮች ውስጥም አብዛኛዎቹ ወደ የቤቶቻቸው ለመመለስ በታላቅ ፍርሃት ውስጥ እንደሚገኙም ዲሬክተሩ ስቲል ሃርት ይናገራሉ። ለቪኦኤ በሰጡት ቃልም መከፋፈሉን ለማቆም ያለው ብቸኛና ጥሩ አማራጭ የአገሪቱን ኢኮኖሚ ለሁሉም በሚሆን መልኩ ማጠናከር ነው ብለዋል። በምጣኔ ሀብቱ ረገድ በጋራ መስራቱ የበለጠ ጥቅም ይኖረዋል። የሙስሊሙ ህብረተሰብና ማኅበረሰብ ማህበረሰብ ነዋሪዎቹ ነጋዴዎች ሆነው ሳለ ከዚያ የንግድ ማህበረሰብ መለየት ባንጌ በከፍተኛ ደረጃ ጎድቷታል። ያ ደግሞ በአገሪቱ ውስጥ ትልቅ ውጥረት ነው የፈጠረው። አርባ ከመቶ የሚሆነው የዓለም አቀፍ ቀይ መስቀል ኮሚቴ በጀት ለአፍሪቃ ነው የሚውለው እና ደቡብ ሱዳን ወደ 139 ሚሊዮን ዶላርስ የምታስወጣ ሲሆን ኮሚቴው እስከ ዓመቱ መጨረሻ 150 ሺህ ሰዎችን ለመመገብ ይችል ዘንድ የ19 ሚሊዮን ዶላር ተጨማሪ በጀት ጠይቋል። የተባበሩት መንግስታት ድርጅት ግን ደቡብ ሱዳን ውስጥ ወደ አራት ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው አመልክቷል። ስቲልሃርት ስለ ረሃብ ማውራት አሁን ጊዜው ገና ነው ይላሉ። We will see probably at the end of the rainy season when access will be improving whether we can really speak. አዝመራው ደህና ሊሆን ይችላል የምንልበት የዝናቡ ወቅት እንዳለፈ በእርግጥ ስለ ረሃብ ማውራት ያስፈልግ እንደሆነ እናያለን። እርግጥ ነው አሁንም ቢሆን በተወሰነ ደረጃ አስተማማኝ የምግብ ዋስትና እጥረት ይኖራል። ነገር ግን በርካታ የሰብአዊ እርዳታ አቅርቦት በመካሄድ ላይ በመሆኑ አስከፊውን ረሃብ ሊያስወግድ ይችል ይሆናል። በሶማሊያ በኩል ዋና ከተማዋ ሞቃዲሾ ውስጥ ያለው ሁኔታ እየተሻሻለ መሄዱን ስቲል ሃርት ገልጠዋል። ነገር ግን በአልሻባብ ቁጥጥር ስር ያሉት አካባቢዎች አስፈሪ ደረጃ ላይ መሆናቸውን ደግሞ አልሸሸጉም። ምግብ ከሚያስፈልጋቸው 2.9 ሚሊዮን ሕዝብ መካከል ወደ አንድ ሚሊዮን ያህሉ አገር ውስጥ የተፈናቀሉና ከፍተኛ አደጋ የተጋረጠባቸው ናቸው ሲሉም ስቲል ሃርት ተናግረዋል። በአምስት መጽሄቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከሀገር የተሰደዱ ጋዜጠኞች ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስት ጥሪ አቀረበ። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ እውነቱ ብላታ ደበላ ለቪኦኤ ሲናገሩ ክሱ ጋዜጠኞቹን አይመለከትም ብለዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኮልናል። ቁጥራቸው ወደ 13 የሚጠጋ ጋዜጠኞች ከሀገር መውጣታቸው የተሰማው በአምስት መጽሄቶችና በአንድ ጋዜጣ ላይ ክስ መመስረቱን የፍትህ ሚኒስቴር ካስታወቀ በኋላ ነው። ፍትህ ሚኒስቴር ክስ የመሰረተው በፋክት፣ በሎሚ፣ በጃኖ፣ በአዲስ ጉዳይና እንቁ መጽሔቶች እንደዚሁም በአፍሮ ታይምስ ጋዜጣ ላይ መሆኑም ይታወቃል። በእነዚህ ተቋማት የሰሩ የነበሩ ጋዜጠኞችም ናቸው ከሀገር መውጣታቸው የተገለጸው። ሰሞኑን በአንድ የመገናኛ ብዙሀን ባለሙያዎች ስልጠና መክፈቻ ላይ የተናገሩ ከፍተኛ የመንግስት ባለስልጣን ስለ እነዚሁ ጋዜጠኞች አንስተዋል። የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ እውነቱ ብላታ ደበላ ከሀገር ወጡ የተባሉት ጋዜጠኞች አልተከሰሱም ብለዋል። ከሀገር የወጡት በዚህ ክስ ምክንያት ከሆነም ሊመለሱ ይችላሉ ነው ያሉት። በዚህ በአምስቱ መጽሄቶችና በአንዱ ጋዜጣ አስመልክቶ ጋዜጠኞችን ከሀገር ውስጥ ሊያስወጣቸው የሚያስችል ምንም አይነት ምክንያት የለም። ምክንያቱም ጋዜጠኞች በምንም መልኩ በዚህ ጉዳይ ላይ አልተከሰሱም። ፍትህ ሚኒስቴር ያቀረበው ክስ በተቋሞቹ ላይ እና በባለ ሀብቶቹ ላይ እንጂ በጋዜጠኞቹ በአሳታሚዎቹ ላይ እንጂ በጋዜጠኞቹ ላይ ስላልሆነ ከሀገር መውጣታቸው አግባብ አይደለም። ስለዚህ ተመልሶ ወደ ሀገራቸው ተመልሰው መደበኛ ስራቸውን መቀጠል ነው ያለባቸው ከዚህ አንጻር መመለስ ይችላሉ የሚል አቋም አንጸባርቀዋል። እና መንግስት ዋስትና ይሰጣል ለዚህ ቢመለሱ ድሮንም ዋስትና የነፈጋቸው የለም ስለዚህ ያው የተከሰሱበት ምንም ምክንያት ስለሌለ እንደ ማንኛውም ዜጋ ወጥቶ የመመለስ ሲፈልጉ የመውጣት ሲፈልጉ የመመለስ መብት አላቸው። ከዛ ባሻገር ከመጽሄቶቹና ከአንዱ ጋዜጣ ጋር በተያያዘ ግን ምንም አይነት ክስ ስለሌለባቸው በዚህ ጉዳይ ምንም ሊያሰጋቸው የሚገባ ወደ ውጭ ሊያሰድዳቸው የሚችል ምንም አይነት ምክንያት ስለሌለ የወጡት በዚህ ምክንያት ብቻ ከሆነ በዚህ ምክንያት ብለው አገራቸውን ጥሎ መውጣታቸው አግባብነት የለውም። ወደ ሀገራቸው ተመልሰው ስራቸው እንዲሰሩ ነው ጥሪያችንን የምናስተላልፈው። በሙያቸው መሰማራት ይችላሉ። ወደ ሀገራቸው ተመልሰው መቶ ፐርሰንት ወይ በሙያቸው ተመልሰው በሀገራቸው ስራቸው መስራት ይችላሉ። በአምስት መጽሔቶችና በአንድ ጋዜጣ ላይ የተመሰረተውን ክስ የጋዜጠኞቹንም ከሀገር መውጣት መነሻ ያደረጉ የሰብአዊ መብት ተቋማት የመንግስትን እርምጃ ተችተዋል። ከእነዚህ አንዱ የሆነው የሰብአዊ መብት ጉባኤ ሰመጉ መጽሔቶቹና ጋዜጣው መረጃዎችንና አመለካከቶችን በዜጎች ዘንድ እንዲሸራሸሩ የሚያደርጉ ናቸው ብለዋል። ጉዳዩ በተፋጠነ ህጋዊ ስነ ስርዓት እንዲጣራ የሚመለከተው የመንግስት አካልም አስፈላጊውን መፍትሄ እንዲሰጥበት ጥሪ አቅርበዋል። ሚኒስትር ዴታው አቶ እውነቱ ግን ጉዳዩ በፍርድ ቤት የተያዘ ነው፣ በመግለጫም አይለወጥም ሲሉ መልሰዋል። በዚህ ጉዳይ ላይ በፍርድ ቤት የተያዘ ጉዳይ ስለሆነ በማንኛውም አካል መግለጫ ሊለወጥ የሚችል ነገር የለም። ለወጥ የሚችለው ወይም ውሳኔ ሊያገኝ የሚችለው ጉዳዩን በያዘው ፍርድ ቤት በሚሰጥ የመጨረሻ ውሳኔ እሱን መቀበልና እሱን ማስፈጸም እንጂ በተለያዩ ወገኖች አካላቶች የሚሰጥ መግለጫ ውሳኔውን አያስቀለብሰው። በፍርድ ቤት ተያዘ ጉዳይ ላይ መግለጫ መስጠት በራሱ አግባብነት የሌለው ጉዳይ ነው ህጉንና ህጋዊ ስርአቱን ማክበር የግድ ይላል። ስለዚህ እኛም አስፈጻሚ አካላቶችም ይሁን ሌላውም በሰብአዊ መብት ስም የተደራጀ አካልም ቢሆን ህጋዊውን ስርዓቱን አክብሮ የፍርድ ቤቱን ውሳኔ መጠበቅ ግድ ይለዋል እና ከፍርድ ቤት ቀድሞ የፍርድ ቤትን ትዕዛዝ የፍርድ ቤትን ውሳኔ ለማስቀልበስ የሚደረግ ጥረት ህገ መንግስታዊ አይደለም። ህጋዊ ስላልሆነ ተቀባይነት የለውም። ከሀገር እንደወጡ ከተገለጸው ጋዜጠኞች መካከል ይህንኑ የመንግስት አስተያየት ተከትሎ ለመመለስ የወሰኑ ስለመኖራቸው ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ሀገር ጥለው የወጡ የመጽሔት ባለቤቶችና አዘጋጆችስ በዚህ ላይ ምን አስተያየት አላቸው? ሰለሞን ክፍሌ አንድ ሁለቱን አግኝቶ ጠይቋል። በቅድሚያ የማራኪ መጽሔት ባለቤትና አዘጋጅ አቶ ሚሊዮን ሹሩቤ። ሲጀመር ኢህአዲግ በሚኒስተሩና በሚኒስተር ዴታዎቹ የሚያስተላለፈው መልእክት በራሱ እርስ በርሱ የተምታታ ነው። ባለፉት ጊዜያቶች አቶ ሬዲዮ አንክ በግልጽ ከአፍሪካ ለመጡ ጋዜጠኞች ምንም የተሰደደ ጋዜጠኛ የለም ሲሉ ተናግረው እንደነበረ ነው የምናስታውሰው። አሁን እንደገና ጋዜጠኛውንና አሳታሚውን ነጣጥሎ ጋዜጣ አንባቢውንና ደንበኛውን ነጣጥሎ ለማናቆርና እርስ በርስ ተጎናንጦ እንዲኖር ለማድረግ የታሰበ ሀሳብ ነው የሚመስለው። ወደ ሀገራችሁ ተመለሱ የሚል ዋስትናስ ምን እንደሆነ እኛ ሊገባን አይችልም። ወደ ሀገራችን ተመልሰን የመስራት ኃላፊነትና ዋስትና ቢሰጡን እንኳን ከህብረተሰቡ ጋር እንዴት ነው መኖር የምንችለው? ተሰደዱ ብለው ካዋከቡንና በየቴሌቪዥኑ በየሬዲዮ በየጋዜጣው ዶክመንተሪ እየሰሩ ጋዜጦቻችንን፣ መጽሔቶቻችንን እያሳዩ ካሸበሩን በደህንነቶቻቸው ቤታችን ድረስ እየመጡ ልጆቻችን ሳይቀር እስኪደነግጡ ድረስ ካሰደዱም በኋላ ተመልስ ተመለሱ የሚሉበት ምክንያት ሁሉ ሊገባን አልቻለም። እኛም የቃል ኪዳን መጽሔት ባለቤትና አዘጋጅ አቶ ኤልያስ ጉዲሳስ ምን ይላሉ? እጅግ በጣም ቀልድ የሆነ መግለጫ ነው። እንደኛ መስሎ የሚታየን በጋዜጠኞቹ መካከል መከፋፈልን ለመፍጠር ሥርዓቱ ከዚህ በፊት ሲያደርጋቸው የነበረውን ነገር እኛም ላይ ያንን ነገር ለመድገም ነው ያደረገ። ምክንያቱም አቶ ሬድዋን ሁሴንም ሆኑ አቶ ሽመልስ ከማል ከዚህ በፊት የተሰደደ ጋዜጠኛ እንደሌለ ሲናገሩ ቆይተው ዛሬ ደግሞ መኖሩን ማመናቸው በራሱ አንድ አስቂ ነገር ሆኖ እያለ ተመለሱ ማለት ምን አይነት ምን ለምንድን ነው የምንመለሰው? ምክንያቱም እንዴት ነው የምንመለሰው? ምን ዋስትና ኖሮን በስርአቱ? ማን ነው ዋስትና ኖሮት የሚኖረው? የትኛው ኢትዮጵያ ህዝብ ነው በስርአቱ ዋስትና ኖሮት የሚኖረው? እስከ ዛሬም እኮ ስንሸማቀቅ ነው በሙያችን ስንሰራ የነበረው። ዛሬ ደግሞ ብዙ ነገሮች ካደረጉን በኋላ በደህንነቱ ሀይሎቻቸው ሰላማችንን አሳጥተው ከዛሬ ነገ ታሰርን ብለን ሰግተን አገር ጥለን ከወጣን በኋላ ተመለሱ፣ ማንም የሚነካቸው የለም ማለታቸው በራሱ ለእኛ እውነት መስሎም አይታየንም ለማንም ሰው ቢሆንም፣ ምክንያቱም ትናንትና የሚናገረውን አንዱ ባለስልጣን በሚቀጥለው ቀን ሌላኛው ባለስልጣን እንደሚሽረው እንደማይደግመው ማንኛውም ሰውም ቢሆን የሚያውቀው ነገር ነው እና እኔ እንደ ቀልድ ነው የማየው ይህንን ነገር። የቃል ኪዳን መጽሄት ባለቤትና አዘጋጅ አቶ ኤልያስ ጉዲሳ እንዲሁም የማራኪ መጽሄት ባለቤትና አዘጋጅ አቶ ሚሊዮን ሹርቤ ለጊዜያቸው አመሰግናለሁ። ከምሽቱ ሦስት ሰዓት ከሰላሳ አንድ ሆኗል። ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ተከታዩ ዘገባችን ባህልና ማህበረሰብ በአዲስ አበባና በሌሎችም የኢትዮጵያ ከተሞች በተለይ በባህሉ ረገድ በርካታ ትዕይንቶች ይካሄዳሉ። መጽሐፍት ይመረቃሉ፣ አውደ ርእዮች ይከፈታሉ። ባለፈው አርብ አዲስ አበባ ውስጥ በሚገኝ አንድ ሆቴል ውስጥ ታዲያ ታዋቂ የሆነ አንድ ገጣሚ የግጥም መድበል መጽሐፉን አስመርቆ ነበር። መለስካቸው አምሃ በስፍራው ተገኝቶ ተከታዩን ዘግቦልናል። ባለፈው አርብ መስከረም ዘጠኝ ቀን 2007 ዓ ም አንድ እውቅ ገጣሚ አንድ የግጥም መድበል መጽሐፉን አስመርቆ ነበረ በዋቢ ሸበሌ ሆቴል። ነቢይ መኮንን ይባላል ገጣሚው። መስከረም ዘጠኝ ቀን 2007 ዓ ም ያስመረቀው መድብሉ ስውር ስፌት ቁጥር ሁለት የሚለው ቁጥር አንድ እንደነበረ የሚያውቅና ያነበበው ቢያውቅም ይሄኛው እትም ለቀደመው ምስክር መሆኑ ነው። ከዚያም በፊት ያሳተመው የግጥም ስብስብ መጽሐፍ እንዳለውም ነቢይ በግልና በተለይ ለቪኦኤ ተናግሯል። እንዲያውም ግጥም መቼ እንደጀመረም ነግሮኛል። እናቴ ወደ ውስጥ አልልህም። እናቴ ገጣሚ ስለሆነች ነው። ግን እሷ ልምድ እንዳላት የዚህ አይነት ሙሾ አውራጅም ናት። የሰርግ ዘፈንም ትዘፍናለች። ስለዚህ ለግጥም በጣም ቅርብ ናት። ከዚያ እንግዲህ በየአጋጣሚው መታ ምንጃር ሜዳ ስትመለስ እንዲህ አይነት ግጥም ሰማሁ ብላ በቃሏ ስትል እሰማለሁ። እሱ የመጀመሪያ ሳይሆን አይቀርም ብዬ ገምታለሁ። መጻፍ ሳይሆን መስማት ዝንባሌ ማሳደር የሚባለው ነገር ያኔ የጀመረ ይመስለኛል። ከዚያ በኋላ ወደ አራተኛ ክፍል አካባቢ ያው አጼ ገላውዲዮስ ነው ናዝሬት የተማርኩትና ድርሰት አንብቡ፣ ድርሰት ጻፉ ይባላል። እኔ ይቀናኝ ነበር በግጥም ያንን ነገር መጻፍ ከሌሎቹም ለየት እንደማለትም ፍላጎት ሳያድርብኝ አልቀረም። ብቻ በሱ ምክንያት ይመስለኛል ጽፋለሁ። አስተማሪያችንም እንዲሁ በጎን ወስጀ ስቲሊየው ብሎ ትንሽ ነገር አርሞም ያመጣና ይሰጠኛል። እና እንደ መዝናኛም ነበረ ማለት ይቻላል። ምክንያቱም ድርሰት የምናነበው ወደ መጨረሻው ወደ አርብ ቀን መጨረሻው ሳምንቱ ሊያልቅ ሲል ነው ፔሬዱም ሊያልቅ ሲል ገደማ ንወድሰት ከሰዋሰው ወጣ ብለን ማለት ነው። ያን ጊዜ እንግዲህ ውስጤ መቀረጽ የጀመረ ይመስለኛል እኔ እንደዛ ነው የማስቡ። የምታስታውሰዋለ ነው በምናልባት ነው ትንሽ ትዝ የሚለ ካለ መጀመሪያ አካባቢ ጻፍኳቸው የምትላቸውና እና እስከዛሬ የማይረሱ መካከል አሉ። ምትነግረኝ ስ የሚገርምህ አንድ አዳማ ላይ የተፈጠርን እኔና አበባንን የሚል ግጥም ነበረኝ እሱን አስታውሰዋለሁ። በኋላ በኋላ ግን ምናልባት እዚህ ሁለተኛው የግጥም መጽሐፌ ላይ አይተው ሊሆን ይችላል ለዮናስ አድማሱ ዴዲኬት ያረኩት ግጥም ጋር ሌላ የመሰለ የአበባ ግጥም የጻፍኩ ይመስለኛል እና ወደ አራተኛና አምስተኛ ክፍል የተተከለች አበባ ምናልባት በደንብ የበቀለችው በኋለኛው የፖለቲካ ዘመን ከ ስልሳ ዘጠኝ እንደዚህ አካባቢ ይመስለኛል እና እዚህም መጽሐፊ ውስጥ አስገባት። ለራሴ ልዩ ትዝታለኝ የዛሬውን ገጣሚ ነብይ መኮንንን እንዴት ያለ ገጣሚ እንደሆነ ደግሞ የነገረን ሀያሲ አብደላ እዝራ ነው። ስውር ስፌት ቁጥር አንድን ያነበበ ነቢ በገሃድ አለሙ በእውነት አለሙ ውስጥ ብቻ ያንቀላፋውን ፈዘዝ ያለውን ክስተት የሚቀሰቅስ ሳይሆን፣ ያንንም ተሻግሮ ወደ ገሃድ ዘለል ሴሪያሊስቲክ አይነት ግጥሞች ይጽፋል። ከዛም አልፎ ዛሬ በዚህ በሁለተኛው ቁጥር የምናየው ከሴሪያሊስቲክ ወይም ከገሃድ ዘለል አልፎ ወደ ማጂካል ሪያሊዝም አስማታዊ እውነታነት ወደሚባሉ አይነት ግጥሞች እየገባ ነው። ከእነዚህ ግጥሞች አንዷን በምርቃት ሁለት ነብይ በራሱ አንደበት ለታዳሚው ህዝብ አንብቦ ነበረ። ነገር የገባት ሰቦን በሚለው እጀምረዋለሁ። የዓለም ሩጫ ገጥሞን፣ እኔ በምጥ ብዛት፣ አንቺ በጎን ውጋት ሁለታችን ታምን አንቺ መለኛ ነሽ መላውም ታውቂያለሽ ብልሂቱ ሰጎን ነገር የገባሽ ነሽ፣ አገሬን አገሬን አገሬን ብለሽ ሻለሽ ህመምሽን እረስተሽ አገርሽን አዳነሽ። እኔ መቼም አልዳንኩ ባንቺ ግር እየሮጥኩ በዓለም ስቄ ስቄ ይኸው በደስታ ሞትኩ። ጥሩዬ በእኔ ሞት ይችን የአንቺን መላ ይህን የአንቺን አስማት ምን አለ በምስጥር ለሀገርሽ ብትነግረት እንዳንቺ አካላቷን በገዛጇ አብሳ መከራዋን አልፋ ሰቀቀኗን እንዳሳ አቅሟን አጠር አቅማ እንዳንቺ ታግሳ ህመሟን ፈውሳ ተስፋዋን ጠንስሳ ምን ነው ስትሮጥ ባየን የልህ ጥርሷን ነክሳ ምን ነው አልነገርሽው ለድፍን አበሻ ከድህነት ጫካ ከስንፍና ጥሻ እንዲወጣ ተግቶ ከኋላ ተነስቶ ህመሙን ረስቶ ወደፊት ሮጦ ነገ ፊት ተገኝቶ ጋሬጣውን ማለፍ ትምህርት አይደል ጥሩ ባንቺ ለሚኮራው ለህዝቡ ለአገሩ፣ ጥሩዬ ልንገርሽ ዛሬ በሰዓቱ ይለወጥ ተረቱ አበው ያወጉቱ ልጅ ለእናቷ ምጥን አታስተምር ሲሉ፣ አንቺ አሳይሻቸው ከነግልግሉ ጥሩ አሳይሻቸው ከነግልግሉ። ለጥሩነሽ ዲባባ እና ለጀግኖቻችን መለስካቸው አመሀ ከነቢይ ከገጣሚ ነቢይ መኮንን ጋር ያደረገው ውይይት አላበቃም። በሌላ ዝግጅት ይቀርባል እንድትከታተሉ እንጋብዛለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች፣ የተፈጥሮ አካባቢ፣ ሳይንስና ቴክኖሎጂ አንድ አረም በላ ጥንዚዛ በኢትዮጵያ ለሰብል እድገት ቁልፍ ሆኖ ተገኘ ይላል የዛሬው ፕሮግራም። በቀጣዩ አጠር ያለ ቅንብር በዚህ በዩናይትድ ስቴትስ ቨርጂኒያ ቴክ ዩኒቨርሲቲ ተመራማሪዎች ቡድን የተመራው መርሃ ግብር የደረሰበትን አዲስ ግኝት እንመለከታለን። በእንግሊዝኛው ፓርቲነም ተብሎ የሚጠራው የአረም አይነት በክፉ የምርት አውዳሚነቱ ይታወቃል። አስከፊነቱን አጉልቶ ለማሳየትም የምስራቅ አፍሪካ ገበሬዎች ፋራሚሚሳ ሚሳ የሚል ቅጽል ስም አውጥተውለታል። ትርጉሙ እዚህ አካባቢ በአረሙ ምክንያት የድካምህን ፍሬ ማየት ስለማትችል የእርሻ ኩዳድክን ለቀህ ሂድ ማለት ነው። እስከ ቅርብ ጊዜ ድረስ ገበሬዎች ይታገሉ የነበረውም አረሙን በተባይ ማጥፊያና በእጅ እየነቃቀሉ በመጣል ነበር። የጥረታቸው ከመርዳት ይልቅ አረሙን ሲያበዛው ተመልክተዋል። አሁን ከአስር ዓመታት ብርቱ ጥረት በኋላ ግን በተባይ ማጥፊያ ቤተ ሙከራ የሚሰሩ ሳይንቲስቶች ዛይጎግራማ ባይኮ ላራታ የተሰኘ ይህን አጥፊ አረም የሚበላ የጢንዚዛ ዘር ኢትዮጵያ ውስጥ ማግኘታቸውን ይፋ አድርገዋል። የፓርቲነም አረም ጎልቶ የሚታወቀውና ሥራ አመጣጡ ከአሜሪካ መሆኑ ይገለጻል። በዚያም ሲዋጉት ከቆዩ የተፈጥሮ ጠላቶቹ አንደኛው ዛይጎግራማን ጨምሮ አረሙን በቁጥጥር ሥር አውለውት ቆይተዋል። ይህን አይነቱ ጸረ ሰብል አረም ለኢትዮጵያ እንግዳ ሆኖ ከቆየ በኋላ ወደዚያ የገባው እንደ አውሮፓውያን ዘመን አቆጣጠር በ1970ዎቹ ዓመታት ከዩናይትድ ስቴትስ በእርዳታ ከተጫነ እህል ጋር ነው። ከዚያን ጊዜ ጀምሮ ተከላካይ በማጣቱ በስፋት ሊያብብና ሊሰራጭ ችሏል። እነሆም ባለፉት ሰላሳ ዓመታት ፓርቲነም በኢትዮጵያ ጎልተው ከሚታወቁ ሦስት የአረም ዐይነቶች አንዱ ለመሆን በቅቷል። አረሙ የሌሎች ተክሎችን እድገት ሲያቀጭጭና በአነስተኛ ገበሬዎች ማሳዎች ላይ ስጋት ሲፈጥር ቆይቷል። የዚህ አረም የወረራ ስፋትና ፈጣን እድገትም በጣም አስደንጋጭ ነው። አንድ ነጠላ የፓርቲነም አረም ዘንግ ሀያ አምስት ሺህ ፍሬዎችን ማምራት ሲችል ሙሉ እድገቱን በስድስትና ስምንት ሳምንታት ጊዜ ውስጥ ያጠናቅቃል። በቦታው ላይ የነበሩትን ተክሎች በፍጥነት ይተካል። የሰዎችን ጤና ያውካል በአጠቃላይ ሕይወትን ያመሰቃቅላል፣ ይላሉ በቨርጂኒያ ስቴት ዩኒቨርስቲ መምህርና በኢትዮጵያ የተካሄደውን ጥናት በዋናነት የመሩት ዶክተር ወንድማገኘው መርሴ። በደፈናው አረሙ መርዘኛ ነው ነው የሚሉት አነጋግሬያቸዋለሁ። በቅድሚያ ለትብብሮ አመሰግናለሁ ዶክተር ወንድማገኘው መርሴ የዚህን ጥናት ፕሮጀክት በመምራት የደረሳችሁበት ውጤት ከፍተኛ ጠቀሜታ እንደሚኖረው አያጠራጥርም። እዚህ ላይ ግን ዶክተር ወንድማገኘው አረሙ መርዛማነት አለው ስንል ምን ማለት ነው? እስቲ በዚህን ጀምር ጥናታችሁ መርዙ ባለፉት ሰላሳ ዓመታት ምን ያህል እንደጎዳና ስፋቱን ይጠቁሙን። አዎ አረሙ ብዙ ጉዳት በኢትዮጵያ አድርሷል። መጀመሪያ ምርት ይቀንሳል። በተለይ ጤፍ፣ ማሽላ ላይ በጣም በብዙ ነው የሚቀንሰው። ምክንያቱም ውሃ ላይት ሌላም ነገር ከህሉ ጋር ይሻማል። ሌላው ጉዳቱ በእንስሳት ላይ ነው። ብዙዎቹን የሳር አይነቶች ስለሚያስወግድ ከብቶች የሚግጡት ያጣሉ። አንድ ጊዜ አንድ ማሳ ውስጥ ከገባ በጠቅላላው እሱ ብቻ ነው የሚሆነው። ሌላ አይነት እፅዋት ሊበቅል አይችልም። ተክሉን በሙሉ ይተካዋል። አዎ ይተካዋል። እና ይሄ በሚተካው ሰዓት የግጦሽ ሳር ወይም ሌላ አይነት ከብት የሚበላው ነገር በሙሉ ይጠፋል። አረሙን የበሉ ከብቶችም እንደሚታመሙ ወተትና ስጋቸው መራርና ዋጋ ቢስ እንደሚሆንም አንድ ቦታ ላይ አንብቤያለሁ። በዚህ ላይ የሚሉን አለ? ልክ ነው። እንትኑ ብዙ ኬሚካሎች አለው፣ ቅጠሉ፣ የዚህ አረሙ ቅጠል እና እነዚያ ከብቶች ሌላ ምርጫ በሚያጡበት ሰዓት ያንን መመገብ ይጀምራሉ። ያን ጊዜ ከንፈራቸውን ይጋግጠዋል፣ ከንፈራቸውን ያቆስለዋል። ሁለተኛ ነገር ደግሞ የወተቱን ጣዕም ያበላሻል። ምክንያቱም ኬሚካሉ ወተት ውስጥ ይገባል እና ሰዎች ይነግሩናል፣ ይለዩታል፣ ይለያል። አንደኛ ዋጋ ይቀንሳል፣ ያ ወተቱ ለመሸጥ በሚወሰድበት ሰዓት። ሁለተኛ በሰው ላይም ሕመም ሊያመጣ ይችላሉ፣ ብዙ ወተት እንደዛ የተበከለ ወተት ሰዎች ከወሰዱት ወደ ጥናታችሁ እንለፍ። በኢትዮጵያ የት አካባቢ ነው ጥናቱ የተካሄደው? ጥናታችንን እንግዲህ አሁን ወደ አለፈው አስር አመታት የተካሄዱበት አካባቢዎች በአማራ፣ በትግራይ፣ በኦሮሚያ እና በተለይ አምቦ ትልቅ ውዛ ነው የጀመርነው። ከዛ አሁን ውልንጭ ቲም ላይ እየሰራን ያለ ነው። ከዛ ከሀረማያ ዩኒቨርሲቲ ጋር በመተባበር ደግሞ ሀረር አካባቢን እንትን እንላለን። ስለዚህ እነዚህን ዋና ዋናዎቹ ቦታችን ናቸው። የእነዚህን መጠናቸው የአተር ፍሬ የሚያካክሉ ትናንሽ ጢንዚዛዎችና የጸረ ሰብል አረሙን ግንኙነትስ እንዴት ደረሳችሁበት? ይህንን ልንደርስበት የቻልነው አንደኛ ይሄ አረም አውስትራሊያና በህንድ ሀገር እንደዚሁ በጣም ችግር ይፈጥር ነበረ እና የአውስትራሊያ ሰዎች ሜክሲኮ መጥተው ይሄንን ጢንዚዛውን እሱን የሚበላ ጥንዚዛ ወስደው አሁን ጥንዚዛውን ብቻ ሳይሆን ሌሎቹ አይነቶች ኢንሴክቶች አስገብተው እየተቆጣጠሩት ነው። ህንድም ሀገር እንደዚሁ ሰርቶላቸዋል። ያንን በመመልከት እኛ ወደ ሀገራችን መጀመሪያ ከኢትዮጵያ መንግስት ፍቃድ ካገኘን በኋላ በአምቦ የኳራንቲን ፋሲሊቲ አቋቋምን እና በዛ በኳራንቲን ፋሲሊቲ ውስጥ የኢትዮጵያን ዋና ዋና ሰብሎችን ይጎዳል አይጎዳም ወይ ካስገባ ነው ወይም ይሄንን አረሙን የቅንጭ አረሙን ብቻ ነው ወይ ይሄ ጥንዚዛ የሚበላውን ብለን የሁለት አመት ጥናት አደረግን እና ስናየው የኢትዮጵያን ሰብሎች ወይም ሌላ እጽዋት አይነካ ቅንጭ አረም ላይ ብቻ ነው የሚመገበው። ያን እንደዛ ካደረግን በኋላ እንደገና ከኢትዮጵያ መንግስት ፍቃድ ጠይቀን እንዲለቀቅ ተፈቀደልን እና አሁን ዘንድሮ ተለቀቀ በውልንጭቴ አካባቢ እና ከዚህ በኋላ አረሙ ሙሉ በሙሉ ከኢትዮጵያ ይጠፋል ማለት ነው? አይ ሊጠፋ አይችልም። አንደኛ ስራው መቀጠል አለበት። አንድ ጥንዚዛ ብቻውን ሊያጠፋው አይችልም። እንትና አሁን አውስትራሊያ ለምሳሌ ወደ ስምንት ተጨማሪ መቆጣጠሪያ ኢንሴክቶቹን አስገብተው ነው። ግን ምንድን ነው የሚያደርገው? አንደኛ እንዳይስፋፋ ያደርገዋል። ወደ አሁን ወደ አልገባበት ቦታ ገባ ይቀንሷል። ሁለተኛ ጉዳቱን ይቀንሳል። ምክንያቱም ይሄ ቅጠሉ በሚበላበት ሰዓት ትንሽ ዘር ነው ሊያወጣ የሚችለው አረሞ። እና ይሄንን እየተደረገ ይቀንሳል። እና በዚህ ላይ እንግዲህ ይሄ ነገር ያው እዚህ ላይ ልጨምርና ጥናቱ የተደገፈው በዩኤስኤአይዲ በተገኘ ገንዘብ ነው በቨርጂኒያ ቴክ በኩል። ምን ያህል ተከፍሎበታል? እስካአሁን ባለፉት ወደ አስር አመታት ወደ ዘጠኝ መቶ ሺህ ብር ድረስ ገንዘብ አግኝተናል። እና ዋናው ገንዘቡ ይሄንን አምቦ ያለው የኳራንቲን ፋሲሊቲ ማቋቋም ረድቶናል። ከዛ ወደ ሰባት ኢትዮጵያውያንን የማስተርስ ትምህርት በዛው በአገር ውስጥ አስተምረናል። ሌሎቹን ደግሞ ወደ ደቡብ አፍሪካ ልከን ብዙ ኢትዮጵያውያኖችን በዚያ አሰልጥነናል። ምክንያቱም ደቡብ አፍሪካም ይሄ ችግር ስላላቸው እነዚህን ኢንሴክቶች እየተጠቀሙ ለማጥፋት እየሞከሩ ናቸው። ግንኙነታችሁን ይፋ በማድረግ ረገድ ከመንግስት ከድርጅቶችና ከራሱ ከገበሬው ማህበረሰብ ምን ያህል ትብብር አግኝታችኋል? በጣም ጥሩ ትብብር አግኝተናል። በእውነቱ በተለይ ገበሬዎቹ ጉዳቱም ስለሚያውቁ የምን የምናካፍላቸውን ሀሳብ ሁሉ ይቀበሉናል። አሁን ለምሳሌ ውልንጭቲ ይህንን ጥንዚዛውን ለማባዛት ቦታውን የገበሬ ማህበር ነው ቦታውን የሰጠን እና እነሱም አሁንም በዛ እየተሳተፉ ነው እና በኢትዮጵያ መንግስት ከግብርና ሚኒስቴር የእርሻ ምርምር ከሁሉም ድጋፍ አግኝተናል። በመጨረሻ ዶክተር ወንድም አገኘው መርሴ ይህን አስከፊ አረም ማጥፋት እንደ ኢትዮጵያ ባሉ ድርቅና ረሃብ በተፈራረቁባቸውና ብዙ ሕይወት በጠፋባቸው አገሮች የምግብ ዋስትናን በማረጋገጥ ረገድ ስለሚኖረው ጠቀሜታ ቢገልጹልን አበቃለሁ። ይሄ አረም ቅድም እንዳልኩት ዋና ዋናዎቹን የኢትዮጵያን የምግብ ሰብሎች እየጎዳ ነው ያለው። ጤፍ፣ በቆሎ፣ ማሽላ እና ይሄንን መቆጣጠር ከቻል የእነዚህ ሰብሎች ምርት ይጨምራል። ሁለተኛ ከብቶች በተለይ ወተት፣ ስጋ እንዳይበላሽ ይረዳል። ማሳዎች ውስጥ ለከብት ዋናው የሚያስፈልጉት ሳሮች እንዲገኙ ያደርጋል ማለት ነው። ስለዚህ በከብትም በሰብሉ ያለን ምርት ሊጨምር ይችላል ይሄንን አረም በደንብ መቆጣጠር ከቻል ባይዘወይ አረሙ ራሱ ስሙ ምን ያህል ጉዳት እንደሚያደርስ ለማወቅ የሚቻለው በኦሮሚፋ ስሙ ፋርማሲሳ ነው የሚባለው። ፋርማሲሳ ማለት መሬትን ፈርመህ ስጥ ማለት ነው እና ገበሬው ያንን ያህል ጉዳት እንደሚያደርስ በደንብ ያውቃል ማለት ነው። በቨርጂኒያ ስቴት ዩኒቨርሲቲ መምህርና በኢትዮጵያ የተካሄደውን ጥናት በዋናነት የመሩት ዶክተር ወንድም አገኘው መርሴ፣ ለጊዜው በአድማጮቻችን ስም በጣም አመሰግናለሁ። በጣም አመሰግናለሁ ለተሰጠኝ እድል። አድማጮች የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ይሆናል የምናመራው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማምሻውን በመንግስታቱ ድርጅት አጠቃላይ ጉባኤ ላይ ንግግራቸውን አሰምተዋል። በተያያዘ ዜና ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ጋር ተገናኝተው ተወያይተዋል። ሚስተር ኦባማ ኢትዮጵያን በአፍሪካ ብሩህ ከሆኑ አገሮች አንዷ ናት፣ ፈጣን የምጣኔ ሀብት እድገትም አስመዝግባለች ሲሉ አሞግሰዋል። ኢትዮጵያ በቅርቡ ምግብና የኤሌክትሪክ ኃይል ወደ ውጭ ሀገር ለመላክም ትችላለች ሲሉ ዩናይትድ ስቴትስ የቀየሰችው ፓወር አፍሪካ መርሃ ግብር ለውጥ እያመጣ መሆኑን ፕሬዚዳንት ባራክ ኦባማ ተናግረዋል። ጉባኤውን እየተከታተለ የሚዘግብልን ባልደረባችን ሰለሞን አባተ መስመር ላይ ይገኛል። ተከታዩን ዘገባ አጠናቅሯል። እንደምናመሻችሁ፣ ሄኖክ። ጠቅላይ ሚኒስትሩ ከጥቂት ደቂቃዎች በፊት ባደረጉት የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ከሁለት ሺ አስራ አምስት ዓመተ ምሕረት በኋላ ለሚመጣው ጊዜ የሚኖረው የልማት አጀንዳ የዓለምን አበይት ፈተናዎች ለመጋፈጥ በጋራ ነገር ግን የየራሳቸው ገጽታ ያላቸውን ኃላፊነቶች መሰረት ያደረገ መተጋገዝም ለማጠናከር እንደሚረዳ ያላቸውን እምነት ገልጸዋል። ዓለም ዛሬ ያሉብንን እጅግ ከባድ ፍላጎቶች ለማሟላት የሚያስችል አቅምና ሀብት እንዳለው ግልጽ ነው ብለዋል ጠቅላይ ሚኒስትሩ ድህነትን፣ ለማጥፋት ዘላቂ ልማትን ለሁሉም ለማረጋገጥ። ጠቅላይ ሚኒስትሩ በንግግራቸው ላይ ሀገራቸው በሚሌኒየሙ የልማት ግቦች ስኬቶች ማስመዝገቧን ገልጸው ከመካከላቸውም የእናቶች ሞት መጠን በከፍተኛ ሁኔታ መቀነሱን ተናግረዋል። ስለ ሚሌኒየሙ የልማት ግቦች ዛሬ አፍሪቃ በማደግ ላይ ያለች ለንግድና ለመዋለ ነዋይ ምደባ ግዙፍ ዕድል የምትሰጥ አህጉር ናት፣ የኔቱን ሃገር ኢትዮጵያን ጨምሮ የሚሊኒየሙን ግቦች በመምታት ረገድም የማይናቁ እድገቶችን አስመዝግባለች። ሌላው የአፍሪካ ትልቁ ፈተና የአየር ንብረት ለውጥ ጉዳይ መሆኑን የጠቆሙት ጠቅላይ ሚኒስትር ኃይለማርያም፣ አፍሪካ ለብክለቱ አንዳችም ግብዓት ሳታዋጣ መዘዞቹን ግን እየተቀበለች መሆኗን ገልጸዋል። የአየር ንብረት ለውጥ የደቀናቸውን ችግሮች ለመቅረፍ እና ለውጡንም ለመግታት በሚደረገው ጥረት ውስጥ መሸነፍ ጨርሶ አማራጭ አይደለም ብለዋል ጠቅላይ ሚኒስትሩ። ከትናንት በስቲያ በዚሁ ጠቅላላ ጉባኤ መክፈቻ ላይ ሙሉን ቀን የተያዘው እና ውይይት የተደረገበት ይኸው የአየር ንብረት ለውጥ ጉዳይም ሙቀት አማቂ ጋዞችን ወደ አየሩ የመልቀቁን መጠን ለመቀነስ እገዛ ያደርጋል ብለው እንደሚያምኑ ተናግረዋል ጠቅላይ ሚኒስትሩ። የሚቀጥለውን ቀንጨባር ገን እንስማ ከተናገሩት መካከል ኒድለስ ቱ ሳይ ዊ ኢን አፍሪካ አር ኦልሬዲ ፌሲንግ ብራንት ኦፍ ክላይሜት ቼንጅ እኛ በአፍሪቃ ያለነው የአካባቢው አየር ለውጥ የደቀነብን ችግር ሰለባ እየሆንን ችግሩ ለልማት ያለንን ጉጉት እያደናቀፈ የሚሌኒየሙንም የልማት ግብ ለመምታት እየተፈታተነ ነው። ጉዳቱን መቀነስና ከለውጡ ጋር መለማመድ ለእኛ የቅድሚያ ጉዳያችን ነው ብለዋል። አፍሪካን አስመልክተው ሲናገሩ የታዳሽ ኃይልን መስፋፋት አስፈላጊነቱን እንደዚሁ አንስተዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ውስጥ ካነሷቸው ጉዳዮች መካከል የዓለም ሰላምና የሽብር ጉዳይ የሚገኝበት ሲሆን በዓለም ዙሪያ ባለፉት አስር ዓመታት ውስጥ የታዩ የዓመፅና የግጭቶች ሁኔታዎች ለልማት የሚደረጉትን ጥረቶች ሁሉ እንዲበሰበሱ ያደረጓቸው መሆኑን አመልክተዋል። ዛሬ የግጭቶቹ ስፍራ አፍሪካ ብቻ አይደለችም ብለዋል። ጠቅላይ ሚኒስትሩ ካሉት ውስጥ ተከታዩ ማዳም ግጭት በአፍሪቃ ብቻ የተወሰነ አይደለም። በቅርቡ ግልጽ እየሆነ የመጣው የዓለም አቀፍ ፀጥታ ሁኔታ ለሁሉም አሳሳቢ እንደሆነ ነው። ከቀዝቃዛው የዓለም ጦርነት ወዲህ የዓለም ፀጥታ ሁኔታ እንዲህ በቋፍ ሆኖ አያውቅም። በመሆኑም ዓለም አቀፉ ትብብር የዓለምንታ አቋም እንዲጠናከር ያስፈልጋል ሲሉ አሳስበዋል ጠቅላይ ሚኒስትሩ በሀገራቸው እና በአካባቢው ያሉ የምጣኔ ሀብት የግጭትና የሰላም ጉዳዮችን አነሳስተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር ተነጋግረዋል። ፕሬዚደንት ኦባማ ኢትዮጵያ በአፍሪካ ብሩህ የምጣኔ ሀብት እድገት እንደሚታይባት በማበረታታት ነግሯቸዋል ጠቅላይ ሚኒስትሩ ሚስተር ኦባማ እንዲህ ብለዋል። ኢትዮጵያ ከጤና ጥበቃ አንስተው እስከ እርሻና ኢኮኖሚ በሚሄዱ ዘርፎች እንዲሁም ደቡብ ሱዳንን በመሳሰሉ ትኩስ ችግር ባለባቸው ቦታዎች ሁለቱንም ወገኖች ለማቀራረብ ከባድ ጥረት ስታካሄድ ቆይታለች። ሆኖም ፈተና እንዳለ የዓለም አቀፍ አባል አካል በመሆኗ ትገነዘባለች። ስለሆነም የኢትዮጵያን ጠቅላይ ሚኒስትር ለላቀው ጥረታቸው ላመሰግናቸው እወዳለሁ። ጥሩ ውይይት ለማካሄድ ብቻ ሳይሆን በጣም ውጤታማ የሆነ ግንኙነት እንዲኖረንም በጉጉት እንጠብቃለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ፕሬዚደንት በጊዜ ውስጥ ጊዜ ሰጥተው ስላገኟቸው አመስግነው የሚከተለውን ብለዋል። Uh, we value very much the relationship between the United States and Ethiopia. በጣም አመሰግናለሁ ክቡር ፕሬዚዳንት፣ ከሁሉ አስቀድሜ በተጣበበው ጊዜው ተቀበለው ሊያነጋግሩን በመፍቀዶ በጣም አመሰግናለሁ። በዩናይትድ ስቴትስና በኢትዮጵያ መካከል ላለው ግንኙነት ትልቅ ዋጋ እንሰጣለን። እርሶ እንደ ጠቀሱት ሀገሬ የሀገሪቱን ኢኮኖሚ ሙሉ በሙሉ እየቀየረች ነው። ዩናይትድ ስቴትስ ወደፊት ለመግፋት በምናደርገው ጥረት የምታደርገው እርዳታም ወደር የለውም። ዋናው ነገር ራሳችንን ለማሳደግ የሚያስችለውን የሰው ኃይል የማግኘቱ ጉዳይ ነው። ዩናይትድ ስቴትስ ታዲያ በጤና ፕሮግራሞች በምታደርገው እርዳታ በምርታማነት ሊሰራ የሚችል ጤንነቱ የተጠበቀ ኃይል እንዲኖረን ረድታለች። የኢኮኖሚ እድገታችን ዋና ምንጭ በሆነው እርሻም በዛ ረገድ ማለት ነው። አርሶ አደሮቻችንን ከሚያሰቃየው የወባ በሽታ መትረፋቸው እጅግ ረድቷል። በተለይም ፓወር አፍሪካ ለተባለው እርሶ ያፈለቁት ፕሮግራም ትልቅ ቦታ እንሰጣለን። እርስዎና የዩናይትድ ስቴትስ መሪዎች ያፈለቁትን የምግብ ዋስትናና የተመጣጠነ ምግብ የማግኘት ጥረትም ዋናው ጠቃሚ ፕሮግራም ነው። በአሁኑ ወቅት በእርሻ ምርት የተሰማሩ በርካታ አሜሪካውያን መዋዕለ ንዋይ አፍሳሾች አሉ። ለማንኛውም እድገት በሚያስፈልገው ሰላምና ፀጥታ ያለን ትብብርም በጣም ረድቶናል። ጠቅላይ ሚኒስትሩ ከፕሬዚደንት ኦባማ ጋር ካደረጉት ቆይታ ሌላም ከትናንት ወዲያና ትናንትና የሁለት ወገን ወይም ባይላተራል የሚባሉ ግንኙነቶችን ከተለያዩ ሀገሮች አቻዎቻቸው እና መሪዎች ጋር ሲያደርጉ ነበር። ለጊዜው ዝርዝር የለኝም እንጂ ጠቅላይ ሚኒስትሩ ትናንትናም እዚሁ ከግብፁ ፕሬዚደንት አብዱልፈታህ ኤልሲሲ ጋር መነጋገራቸውን ሰምቻለሁ። የደህንነት የጸጥታ ጥበቃ ጉዳይ በጣም ጥብቅ ስለነበረ በዛን ወቅት መድረስ አልቻልኩም ነበር። ለማንኛውም ግን ዝርዝሩን ይዤ ወደፊት እመለሳለሁ። ለዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሎ ከአፍሪካ የጋና የዚምባብዌ የማዳጋስካር መሪዎች የተናገሩ ሲሆን የአየር ንብረትና የሽብር የኢቦላና አለም አቀፍ ትብብር ጉዳዮች ጎልተው ተሰምተዋል ጉባኤው ስራውን አሁንም እንደቀጠለ ነው በከሰዓት በኋላ ቆይታው ደግሞ ከአፍሪካ ኒጀር ሊዮን ጊኒ ቢሳው ቶጎ ስዋዚላንድ እና የሞሮኮ መሪዎች ንግግር ያደርጋሉ አሁን እያደረጉ ነው ያሉት ጉባኤው አሁንም እንደቀጠለ ነው ያለው New York. this is the voice of america washington d.c. አድማጮች የምሽቱ ስርጭታችን ወደ መጠናቀቁ ተቀርቧል። ለምሽቱ ስናስተናግዳቸው ያመሸኑ ሄኖክ ሰማእግዜርና ቆንጂት ታየነን ወደ ትግርኛ ዝግጅት ለማምራት በዚህ በተጀመረው ዜማ እንቆያለን። ከኛ ጋር ነገ ከምሽቱ በአንድ ሰዓት በቀዳሚው በሶስት ሰዓት ደግሞ በመደበኛው ስርጭት እንገናኛለን። እስከዛው ሰላም። ደሩ ደህና ደሩ ትሮ አዳሪ ለፍቶ አዳሪ

መካሪና አስታራቂ፣ አዛኝ ሰው ናት። የምትሳሳ ክፉ ደጉን I can't